ሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ትላንት በልብ ድካም ሳቢያ ማረፋቸውን የአገሪቱ መንግስት ይፋ አድርጓል። ስልጣን ለመልቀቅ ሁለት ወራት ሲቀራቸው ነው ያረፉት። ንኩሩንዚዛ አሞኛል ካሉ በኋላ ከትላንት በስቲያ ምሽት ካሩሲ በተባለ ሆስፒታል ህይወታቸው ማለፉ ነው የመንግስቱ መግለጫ ያስታወቀው። በአሜሪካ ድምፅ የማዕከላዊ አፍሪካ አገልግሎት ዘጋቢዎች ኤድዋርድ ሬማ እና ፍሬዴሪክ ንኩንዴጄ ያጠናቅሯቸውን ዘገባዎች አዳነች ፍስሀዬ ጨብቃ ታቀርበዋለች። የሟቹ ፕሬዚደንት ባለቤት ዴኒስ ቡኩሚ እንኩርንዚዛ በኮቪድ-19 በሽታ ተይዘው ወደ ናይሮቢ ኬንያ ተወስደው ህክምና ላይ መሆናቸው ተዘግቧል። የእሳቸው መታመም ታዲያ ባለቤታቸውም ቫይረሱ ተላልፎባቸዋል የሚል ወር እንዲዛመት ምክንያት ሆነ ነበር። የ55 ዓመት ዕድሜው ፕሬዚደንት እንደ አውሮፓ አቆጣጠር በ2005 ዓ ም ከ15 ዓመታት በፊት ማለት ነው ስልጣን የያዙት የብሩንዲ የእርስ በርስ ጦርነት ባበቃበት ወቅት ነበር። ከ10 ዓመታት በፊት እንደገና ለፕሬዚዳንትነት ተመረጡ። ለሶስተኛ ጊዜ ለመወዳደር መወሰናቸው ግን የከሸፈ የመፈንቅለ መንግስት ሙከራ አስከትሎ ግጭት በማስነሳቱ በመቶዎች የሚቆጠሩ ሰዎች ለህልፈት ተዳርገዋል። በመቶ ሺዎች የሚቆጠሩ የሀገሪቱ ተወላጆች ደግሞ ከሀገር ለመሰደድ ተገደዱ። አሁን ታዲያ ባለፈው ግንቦት ወር በተካሄደው ምርጫ ፕሬዚዳንቱ እራሳቸው የጠቆሟቸው ተወዳዳሪ ጄኔራል ኤቫሪስት እንዲያሽሚ ካሸነፉ በኋላ እንደ አውሮፓ አቆጣጠር በመጪው ነሐሴ ሀያ ቀን ስልጣኑን ለአዲሱ ፕሬዚደንት እንዲያስረክቡት አቅዶ ነበር። በብሩንዲ ህገ መንግስት መሰረት የሀገሪቱ ፕሬዚደንት በሞት ከተለየ በብሔራዊ ሾንጎ ፕሬዚደንት ይተካል። እስካሁን ባለው ጊዜ ግን የብሔራዊ ሾንጎ ፕሬዚደንት ፓስካል ኒያቤንዴ መቼ በወንበሩ እንደሚቀመጡ የተገለጸ ነገር የለም። ፓሲፊክ ማኔራ ኪዛ የተባሉ የህግ ምሁር ስለ መተካካት ጉዳይ አንዳንድ እውነታዎችን ጠቁመዋል። አንድ ፕሬዚደንት በሞት ከተለየ ወይም ከስልጣን ከወረደ እንዴት እንደሚተካ ህገ መንግስቱ በግልጽ አስቀምጧል። ነገር ግን ስልጣን ለመያዝ የተዘጋጀ መሪ ያለ እንዴት ሟቹን ፕሬዚደንት መተካት እንደሚቻል ህገ መንግስቱ ያለው ነገር የለም ይላሉ፣ ካናዳ በሚገኘው ኦቶዋ ዩኒቨርሲቲ የህግ ተባባሪ ፕሮፌሰር ማኔራ ኪዛ። የመንግስት ቃል አቀባይ ፕሮስፐር እንታሆር ዋሚዬ ከዶች ቤለ ጋር ባደረጉት ቃለ መጠየቅ የቡሩንዲ ህዝብ እንዲረጋጋ እና መጸለዩ እንዲቀጥል እንጠይቃለን ብለዋል። ሂማን ራይትስ ዋች የተባለው የሰብዊ መብት ድርጅት እንኩርንዚዛ ሀገሪቱን የገዙት ፍርሃት በማስፈን እና ተቃውሞን በመጨፍለቅ ነው ብለዋል። ዓለም አቀፍ የወንጀል ችሎት የንኩሩንዚዛ ታማኝ ወታደሮች በፖለቲካ ተቃዋሚዎች ላይ ሰቆቃን ግድያንና አስገድዶ መድፈርን ያካተቱ የጦርነት ወንጀሎች ፈጽመዋል የሚል ክስ ከሶስት ዓመታት በፊት ባቀረበበት ወቅት ከዓለም አቀፍ የወንጀል ችሎት ጋር አልተባበርም በማለት ብሩንዲ ከችሎቱ አባልነት ወጥታለች። የተባበሩት መንግስታት የሰብአዊ መብት ካውንስል በምስራቅ ብሩንዲ የነበረውን ጽህፈት ቤቱን እንዲዘጋ ብሩንዲ ከሁለት ዓመታት በፊት አዘዘች። የሰብአዊ መብት ካውንስል መንግስቱ ህዝቡን እየበደለ ነው፣ የፍጅት አደጋም ሊኖር ይችላል የሚል ዘገባ ካወጣ በኋላ ነበር መንግስት ጽህፈት ቤቱን የመዝጋት እርምጃ የወሰደው። ባለፈው ግንቦት ወር ደግሞ የኮሮና ቫይረስ ወረርሽኝ ባለበት በሆነ ወቅት የብሩንዲ መንግስት ምንም አይነት ምክንያት ሳያቀርብ አራት የዓለም የጤና ድርጅት ባለስልጣኖችን ከሀገሪቱ አባሯል። እንኩሪንዚዛ ቦርኔጌን ወይም የእንደገና መወለድ ክርስትና እምነት ተከታይ የነበሩ ሲሆን እንደ ባለቤታቸው ፓስተር ወይም ቄስ ነበሩ። ኮሮና ቫይረስን በሚመለከት እግዚአብሔር ለአማኝ የሀገሪቱ ዜጎች ልዩ ጥበቃ ያደርጋል ይሉ እንደነበር ታውቋል። በሀገሪቱ በኦፊሴል በተገለጸው መሰረት እስከ ትላንት በነበረው ጊዜ 83 የኮቪድ-19 በሽተኞች አሉ፣ አንድ ሰው ሞቷል። የዓለም ባንክ በገለጸው መሰረት ቡሩንዲ በዓለም እጅግ ድሃ ከሚባሉት ሀገሮች አንዷ ነች። አብዛኞቹ የሀገሪቱ ተወላጆች በተለይም በገጠሮች ያሉት በድህነት እንደሚኖሩ ተዘግቧል። ነገር ግን ሟቹ ፕሬዚደንት በመኸር ስራ ወቅት አርሶ አደሩን በመርዳታቸው እና የጸሎት ስነስርዓት ያካሄዱ ስለነበር በገጠር ነዋሪዎች ዘንድ ከፍተኛ ድጋፍ እንደነበራቸው ተገልጿል። የህዝብ ሰው የሚል ስያሜ አግኝተው እንደነበር ታውቋል። ከአምስት ዓመታት በፊት መፈንቅለ መንግስት ከተሞከረባቸው በኋላ ያኔ የሀገሪቱ መዲና የነበረችው ቡጁምቡራን ትተው እንጎዚ ወደተባለችው ሰሜናዊት የትውልዳቸው ከተማ ተዛውረው ነበር።